የዓለም መሪዎች ለቀጣዩ ፕሬዝዳንት ዶናልድ ትራምፕ የእንኳን ደስ ያለው መልእክት እያስተላለፉ ነው። ትላንት ማክሰኞ በዩናይትድ ስቴትስ በተካሄደው ፕሬዝዳንታዊ ምርጫ ዶናልድ ትራምፕ ወሳኝ ድል ማግኘታቸውን የሚያመላክቱ የትንበያ ዜናዎች በዜና አውታሮች መሰራጨት ከጀመሩበት ጊዜ አንስተው የዓለም መሪዎች እንኳን ደስ አለው በማለት መልዕክት እያስተላለፉ ይገኛሉ። በምርጫ የዴሞክራቲክ ፓርቲ ተቀናቃኛቸው ምክትል ፕሬዝዳንት ካማላ ሀሪስን ያሸነፉት ሪፐብሊካኑ የቀድሞ ፕሬዝዳንት ዶናልድ ትራምፕ ከአራት ዓመታት በኋላ ወደ ዋይት ሃውስ ለመመለስ በመመለስ ታሪክ አስመዝግበዋል። ዛሬ ረቡዕ ማለዳ በርካታ የዓለም መሪዎች አርባ ሰባተኛው የዩናይትድ ስቴትስ ፕሬዚዳንት ሆነው በድጋሚ ለተመረጡት ትራምፕ በኤክስ ማህበራዊ ድረገጽ ነው መልእክታቸውን ሲያስተላልፉ የሰነበቱትና የታዩት። እንግዲህ እዚህ ስቱዲዮ ውስጥ ከአጠገቤ ስመኝሽ የቆየ ትገኛለች። ስመኝሽ ያለ ሁኔታ ምን ይመስላል ለዶናልድ ትራምፕ የንስ መልክታቸውን ያስተላለፉት እነማን ናቸው እንግዲህ ኤደን ሁላችንም እንደምናስታውሰው ወይም እንደምናውቀው ዶናልድ ትራምፕ ቅድሚያ ለአሜሪካ የሚል ፖሊሲ ነው የሚከተሉት እና በስልጣን በነበሩበት ወቅት ይሄ ፖሊሲያቸው ከተለያዩ አጋሮቻቸውም ባላንጣዎቻቸውም ጋራ የነበራቸውን ግንኙነት አወሳስቦት ነበርም በዚህ ምክንያት በርካታ የዓለም ሀገራት በጉጉትና የሚጠብቁት የነበረው የዚህን ምርጫ ውጤት ለአዲሱ ተመራጭ ፕሬዚዳንት ዶናልድ ትራምፕ ቀድመው መልዕክት የላኩት ከላኩት የዩናይትድ ስቴትስ አጋሮች መካከል አንዱ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔትንያሁ ናቸው። ወደ መሪነት በድጋሚ በመመለስ ታሪክ ሰርተዋል ብለዋቸዋል። ከዛም በተጨማሪም የእስራኤልና የአሜሪካን ታላቅ አጋርነት ይበልጥ የሚጸናበት ጊዜ እንደሆነ አመልክተዋል አዎ እንግዲህ ያው ዶናልድ ትራምፕ እና ካማላ ሀሪስ የውጭ ጉዳይ ፖሊሲያቸው የተለያየ ነው እና ምናልባት ቤንያሚን ኔታንያሁ እንኳን ደሳለው ማለታቸው ብዙም የሚደንቅ አይደለም ምክንያቱም የቆየ ቅርበትና መደጋገፍ ስላላቸው ግን ሩሲያም ደግሞ እንኳን ደሳሉት ካለችው ሀገር መካከል ናት የሩሲያን ጥቃት ለመመከት ዩናይትድ ስቴትስ ና ሌሎች ምዕራባውያን አጋሮች ተጨማሪ ድጋፍ እንዲሰጡ የሚማጸኑት የዩክሬኑ ፕሬዚዳንት ቮልደመር ዘለንስኪ በበኩላቸው ናቸው። በዓለም አቀፍ ጉዳዮች ትራምፕ የሚከተሉት ሰላም በጥንካሬ ቁርጠኛ አቋም ያሉትን አስመልክተው አሁን ታይ ነው የተባለ አስተያየት ሰጥቷል። ዩክሬን ተገቢው ሰላሟን የምታገኝበት ቀን እንዲቀርብ ሊያደርግ የሚችለው ይህ መርህ ነው ያሉት ዘለንስኪ አብረን ተግባር ላይ እንደምናውለው ተስፋ አድርጋለሁ ሲሉ ከአዲሱ ፕሬዝዳንት ጋር ግንኙነት ለመመስረት ያላቸውን ተነሳሽነት አስታውቋል። በተመሳሳይ ደግሞ ዩክሬንን የሚደግፉት የአውሮፓ ሀገራትና በተለይም የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ማርከሩት ተመሳሳይ መልእክት ነው ያስተላለፉት። የፈረንሳዩ ፕሬዝዳንት ኤማኑኤል ማክሮንም ፈጥነው እንኳን ደስ አለው መልእክት ያስተላለፉ ሲሆን፣ እንደፊተኞቹ አራት ዓመታት አሁንም በሁለታችን ቁርጠኝነት አብረን ለመስራት ዝግጁ ነን ብለዋል። እስቲ እንግዲህ ሌላም የአውሮፓ ሀገር መሪ ደግሞ መልክት አስተላልፏል ስለ ነሱ ጥቂት ብትይ ነው አንቺ። እንግዲህ ልክ ነሽ። አንቺም እንደጠቀስሽው በተለይ ከአውሮፓ ጋር በተያያዘ አጋሮቻቸው ዋና አጋሮቻቸው ናቸው የአውሮፓ ሀገራት ለአሜሪካ። ነገር ግን በስልጣን ላይ በነበሩበት ወቅት ዶናልድ ትራምፕ ከኔቶ አባልነት ከሰሜን አሜሪካ ቃል ኪዳን ሀገሮች ማለት ነው አሜሪካን አስወጥተዋት ነበር። በዛ ምክንያት ያው የተወሰኑ ስጋቶች አሉ። ስለዚህ ቢሆንም ግን ያው የእንኳን ደስ አላችሁ መልእክት እያስተላለፉላቸው ነው። የእንግሊዝ ጠቅላይ ሚኒስትር ኪር ስታርመር በበኩላቸው መንግስታቸው የጋራ የሆኑትን የነጻነት የዲሞክራሲ ሴቶቻችንን አብረን ለመከላከል እንቆማለን ሲሉ ተስፋቸውን ተናግረዋል። የሩሲያ ፕሬዚዳንት ቪላዲሚር ፑቲን እስካሁን ድረስ በምርጫው ላይ አስተያየታቸውን አልፈጡም አልሰጡም ነገር ግን የቀድሞ ፕሬዚዳንት ዲሚትሪ ሜድቬዴቭ በ ገጻቸው ላይ ካማላ ሀሪስ በመሸነፋቸው ደስታቸውን አጋርተዋል። ቅድም እኔም የጠቀስኩት እንግዲህ የብላድሚር ፑቲን በእርግጥ ለትራምፕ ይደግፋሉ ይባላል፣ ግን እስካሁን ድረስ አስተያየት አልሰጡም። ይሄን ግን ሩሲያ ያው ቀና ስሜት እንዳላት አመላክታለች በሚለው ይታረም ቀጥ ሐሳብሽ ትክክል ትክክል ብለሻ ሄደን እነዚህ ብቻ አይደሉም እንግዲህ የእስያ ሀገራት መሪዎችም አስተያየቶቻቸውን እያጋሩ ነው። ለምሳሌ የህንድ ጠቅላይ ሚኒስትር ኔራንድራ ሞዲ ጓደኛዬ ሲሉ ለጠሯቸው የዶናልድ ትራምፕ የእንኳን ደስ አሉት መልእክት አስተላልፈዋል። የደቡብ ኮሪያ ፕሬዚዳንት ዮንሱክዮል እንዲሁም የጃፓን ጠቅላይ ሚኒስትር ሺጌሩ ኢሺባ እና የፊሊፒንስ ፕሬዚዳንት ፈርዲናንድ ማርኮስ፣ በተጨማሪም ደግሞ የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባኔዝ የደስታ መግለጫ አስተላልፈዋል። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ በበኩላቸው ቤጂንግ የቻይና እና የዩናይትድ ስቴትስ ግንኙነቶች በጋራ መከባበር፣ በሰላም አብሮ በመኖር እንዲሁም በጋራ ጥቅም ላይ የተመሰረተ የትብብር መርሃ ግብሮችን ታስተናግዳለች ብለዋል። አመሰግናለሁ። እንግዲህ ስመኞች እስካሁን ድረስ እየተነጋገር ነው ስለ ዓለም መሪዎች እንኳን ደስ ያለ መልዕክት ነበረ። ወደ አፍሪካ ቀንድ ጉዳዮች እና የአፍሪካ ቀንድ መሪዎች ምን አሉ ወደሚለው ነው የምናልፈው። ከመሸጋገሪያ ሙዚቃ በኋላ እንመለሳለን። የአፍሪካ ቀንድ መሪዎች በትራምፕ መመረጥ የደስታ መልእክት አስተላልፈዋል። የአፍሪካ ቀንድ መሪዎች ዶናልድ ጄ ትራምፕ የአሜሪካ ፕሬዚዳንት በመሆን ተከታታይ ባልሆነው ሁለተኛ የስልጣን ዘመን በመመረጣቸው የተሰማቸውን አስተያየት ገልጸዋል። መሪዎቹ ትራምፕ በሰላም ላይ እንደሚሰሩና አዲስ የትብብር ገጽ እንደሚከፍቱም ተስፋ እናደርጋለን ብለዋል። ባህሩን ማሩፍ የተዘጋጀውን ዘገባ ደረጀ ደስታ እንደሚከተል ያቀርበዋል። የአፍሪካ ቀንድ መሪዎች የቀድሞ ፕሬዚደንት ዶናልድ ትረምፕ የአሜሪካ ፕሬዚደንት ሆነው መመረጣቸውን በደስታ ተቀብለዋል። ስኬትን ተመኝተው ስልታዊ ትብብርን እንደሚጠብቁም ተናግረዋል። የኤርትራው ፕሬዚደንት ኢሳይያስ አፈወርቂ ትረምፕን ታሪካዊ በሆነ መንገድ ዳግመኛ በመመለሳቸው እንኳን ደስ አሎት ብለዋል። በኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በኩል ባስተላለፉት መልእክት የትረምፕ ምርጫ የተካሄደው የዓለም ሰላም ከመቼውም ጊዜ በላይ አስፈላጊ በሆነበት እጅግ ወሳኝ ወቅት ነው ብለዋል። በዚህ ወሳኝ ዓላማ ባለው ግልጽ አቋም ላይ ስኬታማ እንዲሆኑ መልካም ምኞታችንን እንገልጻለን ያሉት ኢሳያስ የትረምፕ ምርጫ በኤርትራ እና በአሜሪካ መካከል አዲስ ፍሬያማና ገንቢ የትብብር ምዕራፍ እንደሚከፍት ተስፋ እናደርጋለን ብለዋል። የኢፌድሪ ጠቅላይ ሚኒስትር አብይ አህመድ ኤክስ ላይ አጭር መልእክታቸውን አስተላልፈዋል። ለፕሬዚደንት ዶናልድ ትረምፕ ምርጫውን በማሸነፎና ና ዳግም በመመለሶ እንኳን ደሳሎት ብለዋል ብለዋል። የኢትዮጵያና የዩናይትድ ስቴትስ ግንኙነት የበለጠ ለማጠናከር አብሮ እንደሚሰሩም ጠቅላይ ሚኒስትር አብይ ተናግረዋል። የሶማሊያው ፕሬዝደንት ሐሰን ሼህ መሐሙድ በተመሳሳይ ትራምፕ ታሪካዊን ምርጫ በማሸነፎ እንኳን ደስ አለዎት ብለዋል። የሁለቱን አገራት ሰላም፣ ደህንነትና የጋራ ብልጽግናን ለማስቀጠል ለሁለቱ አገሮቻችን ጠንካራ ትብብር እሰራለሁ ብለዋል። ትራምፕ በቀድሞ የስልጣን ዘመናቸው ከግብፁ ፕሬዚደንት አብዱልፈታህ አልሲሲ ጋር ጥሩ ግንኙነት ነበራቸው። ሲሲ በኤክስ ላይ ባሰፈሩት መልእክት የሁለትዮሽ ግንኙነትና በመካከለኛው ምስራቅ ሰላምና መረጋጋት ላይ ትብብር እንደሚፈልጉ አመልክተዋል። ሁለቱ አገራት ሁልጊዜ የትብብር ምሳሌነት የሚያሳዩ ሲሆን የሁለቱን ወዳጃዊ አገራት የጋራ ጥቅም በጋራ ለማሳካት ይቺ ዓለም እየገባች ባለችበት በዚህ አሳሳቢ ሁኔታም እንደሚቀጥል ተስፋ እናደርጋለን ብለዋል። ምንም እንኳ የክልሉ መሪዎች ከትራምፕና ከአስተዳደራቸው ጋር ትብብርን ቢፈልጉም የአፍሪካ ቀንድ ተንታኝ ማት ብራይደን ዩናይትድ ስቴትስ በትራምፕ የመጀመሪያ አስተዳደር ጊዜ በቀጠናው ታደርግ ከነበረው ተሳትፎ እንደምትቀንስ ተንብየዋል። Uh, performance of the previous Trump administration, I think we can anticipate three main <laughs> የመጀመሪያው ዲፕሎማሲያዊም ሆነ ፖለቲካዊ ፍላጎት መቀነስ ነው። በባይደን አስተዳደር የነበሩትን እንደ የአፍሪካ ቀንድ ልዩ ወኪል አይነት ስልጣኖች እንዲወገዱ ይደረጋል። ሁለተኛው በቀጠናው የሚገኙትን ወታደሮቿን መቀነስ ነው። ይህም በተለይ ሶማሊያን የሚመለከት ነው። የአሜሪካ ወታደሮች ባለፉት ጥቂት ዓመታት በሥልጠናና ቅኝት ሲሳተፉ ነበር። ብራይደን ሦስተኛው ተጽዕኖ ምን ሊሆን እንደሚችል መገመቱ ከባድ ሊሆን እንደሚችል ተናግረዋል። Which is much harder to predict. Uh, ትራምፕ ከመካከለኛው ምስራቅና ባህረ ሰላጤው ሀገራት ጋር እንደሚኖራቸው ግንኙነት ይወሰናል። ምክንያቱም እነዚህ ሀገራት በሱዳን በሶማሊያ እንዲሁም በኢትዮጵያም ጭምር ባሉ ግጭቶችና በአፍሪካ ቀንድ ውስጥ ሚና አላቸው። እናም አሜሪካም ሆነች ትራምፕ በመካከለኛው ምስራቅ ያሉ ተፎካካሪ ፍላጎቶችን ለማስታረቅ ሞከረችም ሆነ ከአቡዳቢ ወይም ከሪያድ ጋር የበለጠ ወገነች፣ እነዚህ ነገሮች ሱዳን ኢትዮጵያና ሶማሊያን በተመለከተ ያለውን አሰላለፍ ሊመለከቱ ይችላል። ዶክተር ኤድጋር ጊትዋ በኬንያ ስትራትሞር ዩኒቨርሲቲ የዓለም አቀፍ ግንኙነት ዲፕሎማሲና የደህንነት ተንታኝ ናቸው። እሳቸውም እንዲሁ ትራምፕ ከአፍሪካ አገራት ጋር ንቁ ግንኙነት ሊያደርጉ ወይም የባይደን ፖሊሲዎችን ሊሽሩ እንደሚችሉ ጠቁመዋል። he might እንዳያደርጉት ጸለያለው ግን እንደሚመስለኝ ኬንያ የኔቶ አጋር መሆኗን የሚሰርዝ ትዕዛዝ ያስተላልፋሉ። በተጨማሪም ሌሎች ውሳኔዎችን ይሽራሉ። ለሄይቲ የሚሰጠውን ድጋፍ ሊቀንሱ ይችላሉ። ለሀገሪቱ ቃል ከተገባው 300 ሚሊዮን ዶላር ውስጥ ምን ያህሉ እንደተሰጠ አላውቅም። ነገር ግን ሊቀነስ ይችላል። የኔ ችግር አይደለም ብለው ሊቀንሱት ይችላሉ። ይህ ማለት ኬንያውያኑ ከሄይቲ ይወጣሉ ማለት ነው። ጊትዋ ትራምፕን የሚያዩት እንደ አንድ ንግድ ሰው ነው። ለአሜሪካ የሚያስገኘውን ትርፍ ካላዩ ግንኙነቱን ያቋርጣሉ ብለው እንደሚሰጉ ይናገራሉ። አሜሪካውያንን የሚጠቅም ካልሆነ ትራምፕ መዋለ ነዋይ ለመመደብ ፈቃደኛ አይሆኑም። የነጋዴ ያስተሳሰባቸውን ይዘው ይመጣሉ። የሰብአዊ መብት ጉዳይ አያሳስባቸውም። ለአሜሪካ ምን ይጠቅማል ብለው ነው የሚያስቡት። እናም አፍሪካን በተመለከተ በርካታ ነገሮች ሊቀየሩ ይችላሉ። አንዳንዶቹ ነገሮች ሳይቀየሩ ሊቆዩ ይችላሉ። ነገር ግን እንደሚታየኝ ባይደን የጀመሯቸውን ስራዎች በትዕዛዝ ሊያስቆሙ ይችላሉ። ብራይደን የአሜሪካ ጦር በሶማሊያ ያለው ተሳትፎ ይቀንሳል ብለው እንደሚጠብቁም ተናግረዋል። እንደ አውሮፓ አቆጣጠር በታህሳስ 2020 በፕሬዝደንትነት ዘመናቸው ባለፉት ጥቂት ሳምንታት ውስጥ ትራምፕ የአሜሪካን ጦር ከሶማሊያ አስወጥተዋል። የአሜሪካ ጦር ለሶማሊያ ጦር ኃይሎች ስልጠና ሲሰጥ ቆይተዋል።